አትሌቶችን በድንቅ ያጨራረስ ብቃት በመቅረጽ ይታወቃሉ። አሰልጣኝ ዶክተር ወልደ መስቀል ኮስትሬ፣ አትሌቶቻችን ድል ተጎናጽፈው ስንቦርቅ በአብዛኛዎቹ ጀርባ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አሉም። እኒህ ታላቅ የአገር ባለውለታ ታለች ኢትዮጵያም። የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ቢሊልኝ መቆያ ስለ አሰልጣኝ ሞት ተከታይን ብሎናል። አዎ እንግዲህ ዶክተር ወልደ መስጠር ኮስትሬ ከባርሴሎና ኦሎምፒክ ጀምሮ በርካታ አትሌቶችን በአለም መድረክ የሪካርድ ባለቤት የአሸናፊነት ባለቤት ከሀያ ስምንት ሜዳሊያዎች በላይ በኦሎምፒኮች ሲገኙ በርካታዎቹ ሜዳሊያዎች የተገኙት ዶክተር ወልደ መስጠር ኮስትሬ ካሰለጠኗቸው አትሌቶች ነው። በደራርቱ፣ በሀይሌ፣ በቀነኔሳ፣ በገዛሀኝ፣ በጌጤ፣ በብርሃኔ እና በሌሎች አትሌቶች በርካታ ሜዳሊያ ተመዝግበዋል። ሜዳሊያ ማስመዝገብ ብቻ ሳይሆን ለረጅም ጊዜ በርካታ ሪከርዶችን ለመስበር የሚያስችሉ አትሌቶችን ያፈሩ አትሌት ናቸው፣ ለማ አሰልጣኝ ናቸው። ለብዙ አሰልጣኞችም ለተሞክሮነት የምንጠቀምባቸው የእሳቸውን የማሰልጠን ኢትዮጵያዊነት፣ ቆራጥነት እና ያለምንም ያለመዋላውልና ያለማዳላት አትሌቶችን ሲያሰለጥኑ የነበሩ በታያን የአሰራር ስርዓትም የነበራቸው እንደሆኑ እንረዳለን፣ ተገንጽናለን ይህንንም ከመሞታቸው በፊት መጽሐፍ እንዲጻፍላቸው በማድረግ ረገድ የኢትዮጵያ ፌዴሬሽንም የኦሎምፒክ ኮሚቴም ስፖንሰር በማድረግ መጽሐፉ እንዲታተም ተደርጓል። መጽሐፋቸው ላይ አጠቃላይ ታሪካቸው፣ የሰሩበት የስራ ልምድ ተሞክሯቸውን ሁሉ ያገናዘበ ነው። እሱ ወደፊት ደግሞ በሚኖረው ሌሎች የማስታወሻ መዘክር ጉዳይ በደንብ በተጨባጭ ሰው እንዲጠቀምበት፣ አትሌት እንዲጠቀምበት፣ አሰልጣኝ እንዲጠቀምበት ለማድረግ ከዚህ በኋላ አስበን እንሰራለን ማለት የስፖርት ጋዜጠኛና ተንታኝ ታደለ አሰፋ። ዶክተር ወልደመስቀል ኮስትሬን በቅርበት ከሚያውቋቸው ጋዜጠኞች አንዱ ነው። ዶክተር ወልደ መስቀል ኮስትሬ በኢትዮጵያ አትሌቲክስ ውስጥ ትልቅ ቦታ ከነበራቸው ኢትዮጵያን መካከል አንዱ ናቸው። ዶክተር ወልደ መስቀል ኮስትሬን እና የኢትዮጵያ አትሌቲክስን መጣጥለህ ማየት በራሱ ይከብዳል። ዶክተር ወልደ መስቀል ኮስትሬ የሚለውን ስም ስጠራ መጀመሪያ ነገር ይመጣብኝ የጀግኖች አትሌቶቻችን ትልልቅ ውድድሮች ገድል ና ድል እና ባንዲራችን ከፍ ብሎ እንዲውለበለብ ያደረጉ ሰው ናቸው። ዶክተር ወልደ መስቀል ኮስትሬን በቅርብ ማውቃቸው ነበር ና በጣም በሚገርመኝ ባህሪያቸው፣ በጣም ቀጥተኛ ላመኑበት ነገር ወደኋላ ማለት የማይፈልጉ የሚቀርቡ ና የማይቀርቡትም አትሌት፣ ሁሉንም መለካት የሚወዱት በውጤትና በውጤቱ ብቻ መስፈርት እያደረጉ ለሀገራቸው ያላቸውን ፍቅርና ክብር በምንም በልኩ መቀየር የማይወዱ አሰልጣኝ እንደሆነ አውቃለሁ። እኔ እንኳን በቅርብ ርቀት በማውቀው ደረጃ ከተለያዩ የዓለማችን ሀገራት ብሔራዊ ቡድኖቻቸውን እንዲያሰለጥኑላቸው አትሌቶችን አባብለው ዜግነት ቀይረው ሌላ ሀገር እንዲወስዱላቸው የሚቀርቡላቸው ትልቅ የገንዘብ ኦፈሮችን ሳይቀበሉ እዚህችው ሀገር ላይ መኖር የመረጡ ትልቅ ሰው ናቸው ለሀገራቸው አለፉት አንድ ዓመታት በሕክምና ሲረዱ በጣም ተደጋጋሚ የሆነ ቀዶ ጥገና ጭንቅላታቸው ላይ ሲደረግላቸው መጨረሻው አካባቢ ላይ መናገር አቅቷቸው፣ ግራጃቸው ማዘዝ አቅቷቸው ነበረ የቆዩትና ዶክተር ወልደ መስቀል ኮስትሬ ለኢትዮጵያ አትሌቲክስ ትልቅ ትልቅ ባለ ውለታ ከነበሩ ሰዎች መካከል አንዱ ናቸው። ብዙዎቻችን ዶክተር ወልደ መስቀል ኮስትሬ ሲነሱ አትሌቲክስን ብቻ እናስባለን፣ የኦሎምፒክ ወርቆችን ብቻ እናስባለን እንጂ በአፍሪካ ዋንጫ ደረጃም የኢትዮጵያ ብሔራዊ ቡድንን ይዘው መምራት የቻሉ ሰው ናቸው። በእግር ኳሱም ጭምር ዶክተር ወልደ መስቀል ኮስትሬ። የአሰልጣኝ ዶክተር ወልደ መስቀል ኮስትሬ የቀብር ሥነ ሥርዓት በነገው ዕለት ይፈጸማል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም